ከአንድ ዓመት በፊት የቡርኪና ፋሶ ዜጎች አደባባይ ሲወጡ ተቃውሟቸው ተራማጅ ነበሩ የሚባልላቸውን ቶማስ ሳንካራን እንደ አውሮፓውያኑ አቆጣጠር በ1987 ዓ ም በመፈንቅለ መንግስት አስወግደው ለ27 ዓመታት በስልጣን በቆዩት ብሌዝ ኮምፓውሬ ላይ ብቻ አልነበረም። የአገሪቱ ድህነትና ከ17 ሚሊዮን ህዝብ 60 በመቶ ድርሻ እንዳለው የሚነገርለትን ወጣት የሚፈትነው ስራ አጥነት ተጨማሪ ገፊ ምክንያቶች ነበሩ። የወደብ አልባዋ ቡርኪና ፋሶ ኢኮኖሚ በግብርና ላይ ጥገኛ ሲሆን እንደ ዓለም ባንክ መረጃ ዓመታዊ እድገቷ 3 በመቶ ብቻ ሆኖ ለዓመታት ቆይቷል። እናም ለቡርኪና ፋሶ ወጣቶች የብሌዝ ኮምፓውር ከስልጣን መልቀቅ ብቻ በቂ አይደለም። ለውጥ ይናፍቃሉ፣ ለውጥ ይፈልጋሉ። ብዙዎች ከሁለት ወራት በኋላ የሚካሄደው ምርጫ ይዞ የሚመጣው አዲስ መሪ ብቻ ሳይሆን የአዲስ ዘመን ብስራት ጭምር ነው ብለው ተስፋ አድርገዋል። ለቡርኪና ፋሶ ዜጎች ብሌዝ ኮምፓውሬና ትናንት እንዳይመለሱ ሆነው አልፈዋል። እንመለስ ቢሉም አይፈቅዱላቸውም። የቡርኪና ፋሶ ዜጎች በጉጉት የሚጠብቁት ሀገራዊ ምርጫ ለፕሬዚዳንታዊ መንበረ ስልጣን 11 ዕጩዎች ይወዳደሩበታል። ምናልባትም ሁለተኛ ዙር ምርጫ ሳያስፈልገው አይቀርም። አብረውት ግን ስጋቶች መምጣታቸው እንደማይቀር ነው። አሊሳኑ የቡርኪናቤ ሰብአዊ መብቶች ተሟጋች ድርጅት ዋና ጸሐፊ የሚገምቱት አክቶ ፖሊቲክ ፖለቲከኞቻችን ራሳቸውን ዲሞክራት እንደሆኑ ይገልጻሉ። አስተያየታቸው ግን ዲሞክራሲያዊ አይደለም። ዲሞክራት ሽንፈቱን ይቀበላል። ዛሬ ሁሉም ባለድርሻዎች ሽንፈትን ይቀበላሉ ማለት አልችልም። ሲቪል ድርጅቶች ወገንተኛ ሳይሆኑ ሰላምና መረጋጋት ለአገሪቱ እጅግ ጠቃሚ ነገሮች መሆናቸውን የማሳወቅ ኃላፊነት አለባቸው። ብሌዝ ኮምፓውሬን ከስልጣን ካወረደው የአደባባይ ተቃውሞ በኋላ የቀድሞ ውጭ ጉዳይ ሚኒስትር ሚሼል ካፋንዶ የ የሽግግር ፕሬዝዳንት ሆነው ቢሾሙም ቁልፉ ስልጣን በፕሬዝዳንታዊ የደህንነት ጥበቃ ክፍለ ጦር እጅ እንደሆነ ይነገራል። እጅጉን የሰለጠኑ ወታደሮችና ዘመናዊ ትጥቆች ያሉት ይህ ኃይል ጠቅላይ ሚኒስትሩ ኮሎኔል ኢሳክ ዚዳ ከመንግስታዊ መዋቅር እንዲባረሩ እስከ መጠየቅ ደርሷል። ኮምፓውሬ ከስልጣን ሲባረሩ ለአጭር ጊዜ በመሪነት የቆዩት ኮሎኔል ኢሳክ ዚዳም ለቡርኪና ፋሶ ደህንነት ሲባል መፈንቅለ መንግስት ሞክሮብኛል ያሉት ክፍለ ጦር ከማናቸውም አይነት እንቅስቃሴ እንዲታገድ ጠይቀው ነበር። በሁለቱ መካከል የተፈጠረው ትንቅንቅ የሚሼል ካፋንዶን ስልጣን ገድቦታል። ክፍለ ጦሩ ከአንድ ዓመት በፊት በብሌዝ ኮምፓውሬ ላይ በተቀሰቀሰው ተቃውሞ ለሞቱት 24 ሰዎችና ና 600 ቁስለኞች ተጠያቂ ሆኗል። በቡርኪና ፋሶ የሽግግር መንግስት ከብሌዝ ኮምፓውሬ ጋር ግንኙነት አላቸው ተብለው ከምርጫው ታግደው የነበሩት ግለሰቦችና ተቋማት እግዱ በምዕራብ አፍሪካ መንግስታት የኢኮኖሚ ማህበረሰብ ኢኮዋስ ውሳኔ ተነስቶላቸዋል። ይሁንና እንደ አሊሳኑ ከሆነ የቡርኪና ፋሶ ምርጫ ማካሄድ ብቻውን ካለ ኢኮኖሚያዊ ለውጥ ዋጋ አይኖረውም። በዚህ ምርጫ ከሚሳተፉት የፖለቲካ ፓርቲዎች መካከል አንዳቸውም ቡርኪና ፋሶ የምትገኝበትን ኋላ ቀረነት ለመታገል የሚያስችል እቅድ የላቸውም። አገሪቱ በበቂ ሁኔታ እስካላደገችና ድሀ እስከሆነች ድረስ ከምርጫውም በኋላ ተአምር ይፈጠራል ብዬ አልጠብቅም።